ሳዑዲ አረቢያ ሁለት ኢትዮጵያውያንን ከትናንት በስቲያ በሞት መቅጣቷ ተዘግቧል። ኢትዮጵያውያኑ ታስረው የነበሩት ጂዛን በሚገኘው እስር ቤት ውስጥ እንደነበረ ታውቋል። በኢትዮጵያውያኑ ላይ የሞት ቅጣቱ የተፈጸመባቸው አንገት በመቅላት መሆኑ ታውቋል። እዚያው ጂዛን እስር ቤት ውስጥ ከሚገኙ ኢትዮጵያውያን መካከል ማምሻውን ባልደረባችን ገብረ ገብረ መድህን በስልክ አግኝቶ አንዱን አነጋግሮ ነበር። يا يجب ان تتعلموا ان تتعلموا ان ان تتعلموا ان تتعلموا ان ያው እኚህ ኢትዮጵያዊ እስረኛ የሚናገሩት የተገደሉትን ሰዎች ያውቋቸው እንደነበረ ነው። ለአራት ዓመት ያህል አብረን ታስረን ቆይተናል። ከትናንት በስቲያ በኢትዮጵያ አቆጣጠር ሐምሌ ሀያ ዘጠኝ ነው የሚሉት ከእኛ ነጥለው ወስደው በጣም በሚያሳዝን ሁኔታ አንገታቸውን ቀልተው ገድለዋቸዋል ብለዋል። ለምን ተገደሉ ፍርዱ እንዴት ተላለፈባቸው ይሄንንም ተናግረው ነበረ እኚ ኢትዮጵያዊ እጅና ይዘን ቆልዑ ያው ነብሲ ቅትለት እዩ ዝብልቲ ወንጀሎም ነብሲ ቀቲሎም እዮም ዝብል ናይ ከምኦም ኢትዮጵያዊ ነይሩ ኣጋጣሚ ከምቲ ዝዕልሉና ዝነበሩ ብዝኾነ ዘይተስማምዑሉ ነገራት ተባኢሶም ገለታት ብዘይ ሓሰብዎ ብናይ ሸይጣን ሰት መዓልቲ ውዒሎም ቀቲሎምዎ እዩ ዝብል ትክስሶም ኮይኑ መንግስቲ ስዑዲ እዚ ነገራት ጥብቅ ኢሉ ኣየፃርዮን እዩ كلاي <سؤال> سلاطين الصغير ده أطلع في تعم سليج في تعذير أو زي مالك من أو من وينو من وينو خسادو من وينو من أورا من أو كنتي الحزون لازم جلتي أن ወንጀለኛ ቢ ወንጀለኛ ይኮነም ዘጣሪ የለ አካል ማንም የለን ነፍስ በማጥፋት ነበር የተከሰሱት ኢትዮጵያዊ ነበሩ። በአጋጣሚ በተፈጠረ ግጭት ከሌላ ኢትዮጵያዊ ጋር ማለት ነው ገደሏቸው፣ ነው ክሱ የሚለው በድንገት ተጋጭተው እንደ ተገደሉ ነው የሚናገሩት እኚሁ ሰው። ይሁን እንጂ ሳዑዲ አረቢያ መንግስት ይህንን ነገር ጠበቅ አድርጎ አያጣራም እንዲህ አይነቱም ብለዋል። የዛሬው ቅጣት አፈጻጸም ወይም አገዳደል ለየት ያለ ነው ብለዋል እኚሁ ኢትዮጵያዊ በአረብ ከፍተኛ ተዓዚር ብታት በሚባል አካላትን በሚቆራርጡበት አገዳደል ነው። እጃቸውን ብቻውን እግራቸውን ብቻውን አንገታቸውን መጨረሻ ላይ ብቻውን አንድ በአንድ እየቆራረጡ ነው የገደሏቸው። በጣም በሚዘገንን ሁኔታ ነው የገደሏቸው ነው የሚሉት እኚሁ ኢትዮጵያዊ። ለዚህ ሁኔታ እያጋለጠን ያለው የመንግስታችን ድክመት ነው። እዚህ ታስሮ ያለ ሁሉ ወንጀለኛ ነው ወይም አይደለም የሚጣራለትና የሚከታተልለት ማንም የለም ብለዋል እኚሁ ኢትዮጵያዊ። እዚያው ጂዛን እስር ቤት ውስጥ አንድ ሺህ ኢትዮጵያውያን ታስረው እንደሚገኙ ገልጸዋል። ሳውዲ አረቢያ የቀጣቻቸው ወይም የገደለቻቸው ሁለት ኢትዮጵያውያን አረጋዊ ኃይለማርያምና ሀዲሽ ዘላ አለም የሚባሉ ናቸው። ሌላ አንድ ፓኪስታናዊ፣ አንድ ሳውዲ አረቢያዊ እንደተገደሉበት ዜናው አመልክቷል። ይህንን የሳውዲ አረቢያን እርምጃ የግድያ ዘመቻ ሲል አንድ የሰብአዊ መብቶች ተሟጋች ድርጅት አውግዞታል።